The Voice of America. በኮቪድ-19 ወረርሽኝ ሳቢያ ተቋርጦ የነበረው የትምህርት መርሃ ግብር በኦሮሚያ ክልል የትምህርት ቤቶች ትላንት ሰኞ ህዳር 7 2013 ይጀምራል በሚል ተይዞ የነበረ ቢሆንም በታቀደው መሰረት ግን ያለመከናወኑ ነው የተገለጸው። የመማር ማስተማሩ ሂደት ያልተጀመረውም የዝግጅት ስራዎች ባለመጠናቀቃቸው ነው ሲል አስታውቋል የኦሮሚያ ትምህርት ቢሮ። ሙክታር ጀማል ዝርዝሩን ይዘዋል። የመማር ማስተማር ሂደቱ ከተቋረጠ ስምንት ወር ሆኗል። የ2012 የትምህርት ዘመን በኮቪድ-19 ምክንያት በመስተጓጎሉ ተማሪዎችን ወደ ቀጣዩ ክፍል በቀጥታ በማስተላለፍ የኮሮና ቫይረስን መተላለፍ እየተከላከሉ ክልሎች የመማር ማስተማሩን ሂደት እንደየዝግጅቶቻቸው እንዲያስቀጥሉ የትምህርትና የጤና ሚኒስቴር መስሪያ ቤቶች በጋራ ውሳኔ አሳልፈው ነበር። ወደ አስራ አንድ ሚሊዮን የሚጠጋ ቁጥር ያላቸው ተማሪዎች ከትምህርት ገበታ ተነጥለው መቆየታቸውን የሚገልጸው የኦሮሚያ ትምህርት ቢሮ ቀደም ሲል አቅዶ በነበረ መሰረት የትምህርት መርሃ ግብሩን አላስጀመረም። የተማሪዎች ለረጅም ጊዜ ከትምህርት ገበታ መራቅ እንደሚያሳስባቸው የአዳማ ነዋሪዋ ወይዘሮ አሚና ኤደኦ ለአሜሪካ ድምፅ ገልጸዋል። በሰባት ይከፈታል ተብሎ ነበረ። በሰላሳ ተብሎ ነበረ። ከሰላሳ ወደ ሰባት ዞሮ ነበረ። ልጆቹን ይዘ ስ ትምህርት አልተከፈት ለማለት ልጆቹ ወደ ቤት ማምጣት አልቻል። ልጆቻችን ካላስተማርን እኛም ካልተማር ትልቁ ትኩረታችን ትምህርት ላይ ነው። በጣም ተሰማን። ዛሬ ነው የተሰማን ከሁሉም በላይ ማለት ነው። ዩኒፎርም ማውለቅ አልፈለጉም ያለቀሱ ልጆችም አሉ። የልጃቸው ከትምህርት ገበታ መራቅ በተመሳሳይ ሁኔታ እንደሚያሳስባቸው የሚናገሩት የቢሾፍቱ ነዋሪ አቶ ካሳሁን ዲባባ ይበልጥ እንደሚያሳስባቸው አመልክተዋል። የምንፈራው ጉዳይ አንድ ልጆቻችን ከዚህ ከኮቪድ በሽታ በኮቪድ በሽታ እንዳይጠቁ እንፈራለን፣ እንሰጋለን። ይሄም ምክንያቱ በትምህርት ቤቶች አካባቢ ያለው ዝግጁነት የልጆቹ የራሳቸውን መጠበቅ እና የሚጠብቁበትን ዕቃዎች ቶሎ መቅረባቸው እንዲሁም የትምህርት ቤቱ ዝግጅት በሚፈለገው መልኩ ላይሆን ይችላል የሚል ነገር ስጋት ይኖር አለን። ስለዚህም ያዘጋጁ የሚገባቸውን የትኛውንም የመከላከያ እና የትምህርት ጉዳዮች ቶሎ ቢያስቡበት ልጆቻችን ወደ ትምህርት ቤት የሚገቡበትን ጊዜ ቆይታቸውን ቢያሳጠሩ መልካም ነው የሚል ሀሳብ አለ። እንግዲህ ቃላቸውን ለቪዮ የሰጡት የኦሮሚያ ትምህርት ቢሮ ምክትል ኃላፊ አቶ ኤፍሬም ተሰማ ከመምህራንና ከወላጆች ጋር በተደረገው ሰፊ ውይይት ተማሪዎች ለኮሮና ቫይረስ እንዳይጋለጡ ዝግጅትና ጥንቃቄዎችን በማድረግ የመማር ማስተማር ሂደት ለማስጀመር ተይዞ ስለነበረ እቅድና ያልተሳካበትን ምክንያት ይናገራሉ። ዘንድሮ ከጥቅምት አስራ ስምንት ጀምረን የስምንተኛ እና አስራ ሁለተኛ ክፍል ተማሪዎች ለክልልና ለሀገር አቀፍ ፈተናዎች እንዲዘጋጁ ትምህርት ቤቶች ተከፍተው ነበር። እነሱ ላይ አይተን ደግሞ ሌሎችንም ለመክፈት ሙከራ ላይ ነበር። ፌስ ማስክ አግኝተን ያንን ለስምንተኛና አስራ ሁለተኛ ክፍል ተማሪዎች ያቅርበናል። እነሱ በዛው ቀጥለው በትምህርታቸው ላይ ናቸው ማለት ነው። ከዛ ውጭ ግን ሌሎቹ ቀሪ የትምህርት ደረጃዎች ከህዳር ሰባት ጀምረው እንዲከፈቱ ሀሳብ ነበር። ግን ሁኔታዎችን ስናይ መምህራንን ስናሰለጥን ነበር በዚህ ዙሪያ እና በስልጠናቸው መጨረሻ ላይ ያገኘነው ፊድባክ እንዲሁም ደግሞ ህዳር ሰባት ትምህርት ቤትን ለመክፈት የኦሮሚያ ትምህርት ቢሮ በወሰደው እርምጃ ማህበረሰቡ ትንሽ መቆየት አለበት፣ አስፈላጊው ሁኔታ አልተሟላም የሚል ሀሳብ ከህዝቡ በመቅረቡ ላልተወሰነ ጊዜ እንዲራዘም እወስነናል ማለት ነው። በተለይ የመማሪያ ክፍሎችን በተመለከተ ምን ዝግጅት ተደርጎ ነበር? ከምን ደረሳችሁ? ትምህርት ቤቶቻችን በብዛት የተማሪ የክፍል ጥምርታው በጣም ከፍተኛ ነው። በዛ ሁኔታ ውስጥ ደግሞ በኮቪድ እያለ ትምህርት ማካሄድ ስለሚከብድ ይህንኑ ስለተረዳን እያንዳንዱ ትምህርት ቤት ቢያንስ ቢያንስ አንድ ብሎክ ከሶስት ክፍል እስከ አራት ክፍል እንዲገነባ ደግሞ እንደየተማሪው ብዛት ችግሩን ለመፍታት በአንድ ክፍል ከሀያ አምስት ተማሪ በላይ መግባት ስለሌለበት ይህንኑ ከግምት በማስገባት ተጨማሪ ክፍሎች እንዲሰሩ በዚህ መሰረት እስካሁን ከሰላሳ አራት ሺህ መማሪያ ክፍሎችን ገንብተናል። ብዙዎቹ አልቀዋል። የተወሰኑት አሁንም በቀጣይ እየተሰሩ ናቸው። እንደየአካባቢው በትምህርት ቤት ደረጃ ሲያዩ ያሟሉ ብዙ ነገሮች አሉ። ከነዚህም ውስጥ የክፍልም ነው የተለያዩ ማቴሪያሎች መቅረብ ያለባቸው ኮቪድን ለመከላከል የሚያስፈልጉ ኢንፍራስትራክቸር እና ሁኔታዎች ክፍል ብቻ ሳይሆን ብዙዎች ናቸው። ክፍልም በብዛት የተሰራው ክፍል እንደነገርኩ እስከ ሰላሳ አራት ሺህ ክላስሩሞች ተሰርቷል። በብዛት ግን ከዘጠና ዘጠኝ ፐርሰንት አካባቢ አልቆ ወደ ስራ እንደሚገባ ነው እስከ ቅርብ ጊዜ ያለን መረጃ። የስምንተኛ እና አስራ ሁለተኛ ክፍል ተማሪዎች በትምህርት ገበታቸው ላይ በመቆየት ለፈተና እንደሚዘጋጁ ያስታወቁት የኦሮሚያ ትምህርት ቢሮ ምክትል ኃላፊው አቶ ኤርሚያስ፣ ሌሎች ተማሪዎች ወደ ትምህርት ገበታቸው የሚመለሱበት ጊዜ አስመልክቶ አለመወሰኑን ገልጸዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።